ዋና መቀመጫው ዩናይትድ ስቴትስ ኒውዮርክ የሚገኘው የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በመጻረ ቃሉ ዛሬ ባወጣው ዓመታዊ ዘገባው የምዕራቡ ዓለም ጋዜጠኞችን በሚያስሩ ሀገራት ላይ ጫና ያለማሳረፋቸውን ኮንነዋል። ቱርክ፣ ቻይናና ግብጽ ጋዜጠኞችን ወህኒ በማስገባት በድርጅቱ የተወቀሱ ሀገራት ናቸው። ባለፈው ዓመት የታሰሩ ጋዜጠኞች ቁጥር 259 ሲሆን ዘንድሮ ደግሞ ቁጥሩ ከፍ ብለዋል። እንደ ድርጅቱ መግለጫ ጋዜጠኞች የሚታሰሩት ደግሞ ከስራቸው ጋር በተያያዘ ጉዳይ ብቻ ሲሆን ቱርክ 73 ጋዜጠኞችን፣ ቻይና 41 ጋዜጠኞችን፣ ግብጽ ደግሞ 20 ጋዜጠኞችን በማሰር በዓለም አቀፍ ደረጃ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል ተብሏል። በዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የአፍሪካ ጉዳይ ኃላፊዋ አንጀላ ኩዊን አጠቃላይውን የዘገባውን መንፈስ ለዶቸቨለ ገልጸዋል። በዓለም አቀፍ ደረጃ የታሰሩ ጋዜጠኞች ጠቅላላ ቁጥር 262 ነው። በጋዜጠኞች ላይ የሚደርሰው ግፍ እየተባባሰ መጥቷል። ጋዜጠኞች በሥራቸው ምክንያት ይደበደባሉ፣ ይታሰራሉ፣ ይገደላሉ፣ ይሰደዳሉ። በአፍሪካ ያለው የጋዜጠኞች መብት ከምን ጊዜውም በበለጠ አሳፋሪ ደረጃ ላይ ይገኛል። ግብጽ 20 ጋዜጠኞችን በማሰር ኤርትራ ደግሞ 15 ጋዜጠኞችን በማሰር ከአፍሪካ አንደኛ እና ሁለተኛ ደረጃ ላይ ይገኛሉ። አምና ኤርትራ አስራ ሰባት ጋዜጠኞችን በማሰር ነበር ከአፍሪካ ሁለተኛ የተባለችው። ኢትዮጵያ ደግሞ አስራ ስድስት ጋዜጠኞችን አስራ ነው ሶስተኛ ደረጃ ላይ ትገኛለች የተባለችው። በድርጅታችሁ ዘንድሮስ የኢትዮጵያ ሁኔታ ምን ይመስላል? ባለፉት ጥቂት ዓመታት ውስጥ ኢትዮጵያ ጋዜጠኞችን በማሰር በሶስተኛ ደረጃ ላይ የምትገኝ ሀገር ነበረች ከአፍሪካ። ዘንድሮ ግን ከዚህ ደረጃ ሰንጠረዥ ወጥታለች። ኡጋንዳና ዲሞክራቲክ ሪፐብሊክ ኮንጎ ሶስተኛና አራተኛ ደረጃ ላይ ይገኛሉ። እንደ ገለጽከውም በኢትዮጵያ አምና የታሰሩ ጋዜጠኞች በዛ ያሉ ነበሩ። አዎን፣ ግን ቀንሷል። ያ ማለት ግን በኢትዮጵያ የመናገርና የመጻፍ ነጻነት ተከብሯል ማለት አይደለም። በየጊዜው ጋዜጠኞች እስርን በመፍራት ይሸሻሉ። ኢንተርኔት በየጊዜው ይዘጋል። የማኅበራዊ መገናኛ ብዙሀን በኢትዮጵያ ከምንጊዜውም በበለጠ መልኩ ይታፈናሉ። አገሪቷ የአፍሪካ ዋና መቀመጫ እንደመሆኗ ለመጻፍና ለመናገር የሰጠችው ትኩረት አናሳ በመሆኑ ሚናዋን ያሳንስባታል። ወደ ማጠቃለያው ስመጣ ኢትዮጵያ አምና 16 ጋዜጠኞችን ነበር ያሰረችው። ዘንድሮ ደግሞ በእስር ቤት ያሉት አምስት ጋዜጠኞች ብቻ ናቸው። ኢትዮጵያ ሃድ ሲክስቲን ጆርናሊስትስ ኢን ጄይል ናው ኢት ሃዝ ፋይቭ ጆርናሊስትስ። የዓለም አቀፉ የጋዜጠኞች መብት ተሟጋች የአፍሪካ መርሃ ግብር ኃላፊዋ ጨምረው እንደገለጹት የሕግ የበላይነትና ተጠያቂነት ካልሰፈነ የጋዜጠኞች መብት ከምን ከምንጊዜውም በከፋ ለአምባገነን መሪዎች በትር የተጋለጠ ነው ብለዋል። ለዶች በለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።